መጽሐፍ ቅዱስ ለሕፃናት አቅራቢዎች የሰው ሐዘን ጅማሬ! እግዚአብሔር ሁሉንም ነገር ፈጠረ። እግዚአብሔር የመጀመሪያው ሰው አዳምን ሲፈጥር በኤደን ገነት ውስጥ ከሚሱ ከሔዋን ጋር ይኖር ነበር። እግዚአብሔርን በመታዘዙ ፍጹም ደስተኛ ነበሩ። አንድ ቀን በሕይወታቸው እስኪከሰት ድረስ እግዚአብሔር አብሯቸው ከመሆኑ የተነሣ ነበር። ከየትኛውም ዛፍ ፍሬ እንዳትበሉ እግዚአብሔር ተናግሯችሁ ነበር በማለት እባቡ ሔዋንን ጠየቃት። ከሁሉም ዛፎች ፍሬ እንድንበላ ፈቅዶልናል፣ ነገር ግን አንዲት ፍሬዋ የማይበላ ዛፍ እንዳለች ነግሮኛል። እባቡም አትሞቱም ብሎ መለሰላት፣ እንደ እግዚአብሔርም ትሆናላችሁ አላቸው። ሔዋንም ከዚያ ዛፍ ፍሬን ለመብላት አሰበች። እባቡንም ሰማች፣ እንዳላት ከዚያም ዛፍ ፍሬ በላች። ሔዋንም የእግዚአብሔርን ትእዛዝ ከተላለፈች በኋላ ባሏም አዳም ከዚያች ዛፍ ፍሬን እንዲበላ ሰጠችው ፣ እሱም በላ። አዳምም ስትሰጠው አይሆንም፣ የእግዚአብሔርን ትእዛዝ ልንተላለፈው አይገባም ማለት ነበረበት። አዳምና ሔዋን ኀጢአትን ከሠሩ ወይም ካደረጉ በኋላ ዕርቃናቸውን መሆናቸውን አወቁ። ለአፍረታቸው መሸፈኛ ይሆን ዘንድ ቅጠል ሰፍተው ሃፍረታቸውን ሸፈኑት። ከቁጥቋጦ ስር በመሸሸግም ከእግዚአብሔር ተደበቁ። ፀሐይን ባዘቀዘቀች ጊዜ እግዚአብሔርም ወደ ኤደን ገነት ውስጥ መጣ። አዳምና ሔዋን ያደረጉትን ያውቅ ነበርና አዳምም በሔዋን ላይ አመካኘ፣ ሔዋንም በእባብ ላይ አመካኘች። እግዚአብሔርም እባብን የተረገምክሁን፣ ሴቲቱም በወላጅዋ ጊዜ በምጥ ትውለድ ብሎ ረገማቸው። አዳም አንተ ኀጢአትን ከመሥራት የተነሣ ምድር ተረገመች። እሾውንና አሜኬላን ታብቀል! ጥረ ግረ የላብን ወዝ ፍሬዋንም ብላ አለው። እግዚአብሔር አዳምና ሔዋንን ከኤደን ገነት ውስጥ አስወጣቸው፣ ምክንያቱም ኀጢአትን ሠርተዋልና፣ ሕይወት ሰጪ ከሆነው እግዚአብሔር ተለይተዋልና። እንደ እሳት የሚንበለበሉ ሰይፎችንም እግዚአብሔር በኤደን ገነት ውስጥ አኖረ፣ አስወጣቸውም። እግዚአብሔርም ለአዳምና ለሔዋን የበግ ለምድን አለብሳቸው። እግዚአብሔር ይህንን እግዚአብሔርም ለአዳምና ለሔዋን የበግ ለምድን አለበሳቸው። እግዚአብሔርም ይህንን ለምድ ከየት አመጣው? በጊዜው አዳምና ሔዋን ልጆችን ወለዱ። የመጀመሪያው ልጃቸው ቃየል አትክልተኛ ነበር። ሁለተኛ ልጃቸው አቤል ይባላል። እሱም እረኛ ነበር። ከዕለታት አንድ ቀን ቃየል ለአምላኩ ለእግዚአብሔር ከእርሻው ሰብል ስጦታን አመጣለት። አቤልም በጣም ምርጥ ከሚላቸው በጎች መካከል አንዱን መርጦ ለእግዚአብሔር በስጦታ መልክ አመጣለት። እግዚአብሔርም በአቤል ስጦታ በጣም ደስ ብሎት ነበር። እግዚአብሔር በቃይልና በመሥዋዕቱ ደስተኛ አልነበረም ነበር። ቃይልም በጣም ተናደደ። ነገር ግን እግዚአብሔር እንዲህ አለ፣ ትክክለኛውን ነገር ካደረክ ተቀባይነት አታገኝምን? ምን የቃይል ንዴት ከውስጡ አልጠፋም ነበር። ከእርሻው በኋላ ወንድሙን አቤልን አደጋ አደረሰበት፣ ከዚያም በኋላ ገደለው። እግዚአብሔርም ቃይልን እንዲህ አለው፣ ወንድም አቤል ወዴት አለ? ከወዴት እንዳለ አላውቅም ብሎ ዋሸው። እኔ የወንድሜ ጠባቂ ነኝን? አለው። እግዚአብሔርም ቃይል በመዋሸቱና ራሱን አዳኝ በማስመሰል አራሽ ወይም ገበሬ ሆኖ ስጦታን በውሸት በማቅረቡ ነው። ቃይልም ከእግዚአብሔር ፊት ሸሽቶ ሄደ። እሱም የአዳምንና የሕይዋንን ልጅ አገባ። ቤተሰቦችንም አሳደጉ። በቅርቡም የቃይል የልጅ ልጆችና የልጅ ልጅ ልጆች ቃይልም የመሠረታትን ከተማ ሞሉት። የአዳምና የሕዋን ቤተሰብ በፍጥነት አደገ። በዚያን ዘመን የነበሩ ሰዎች ዛሬ ከሚኖሩት ሰዎች ይልቅ ረጅም ዕድሜ አላቸው። የአዳምና የሕዋን ቤተሰብ በፍጥነት አደገ። በዚያን ዘመን የነበሩ ሰዎች ዛሬ ከሚኖሩት ሰዎች ይልቅ ረጅም ዕድሜ አላቸው። ሴት በተወለደችበት ጊዜ ሕዋን እንዲህ አለች፣ በአቤል ምትክ እግዚአብሔር ሴትን ሰጥቶኛል። ሴትም ብዙ ልጆችን ወለደ። 912 ዓመት ኖረ። በዚህ ዓለም ውስጥ በተለያዩ ትውልዶች መካከል አመጽ እየበዛ መጣ። በመጨረሻም እግዚአብሔር የሰውን ልጅ ለማጥፋት ወሰነ። ሁሉም አውሬዎችና እንስሳት እግዚአብሔር ሰውን በመፍጠሩ ተጸጸተ። ነገር ግን አንድ ሰው እግዚአብሔርን አስደሰተ። ይህም ሰው ኖህ ይባላል። በሴት የዘር ሀረክ የመጣ ነበር። ኖህም ቅዱስና ነቀፌታ የሌለበት ሰው ነበር አካሄዱንም ከእግዚአብሔር ጋር ያደርግ ነበር። ሦስቱ ልጆቹም እግዚአብሔርን እንዲታዘዙ አስተማራቸው። እንግዳና አዲስ በሆነ መንገድ እግዚአብሔር ኖን ለራሱ ለመጠቀም መረጠው። የሰው ሀዘን ጅማሬ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ ኦሪ ዘፍጥረት ከምዕራፍ ሶስት እስከ ስድስት ነው። የቃልህ ፍቺ ያበራል። መዝሙረ ዳዊት መቶ አሥራ ዘጠኝ ቁጥር መቶ ሰላሳ መጨረሻ መጨረሻ ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኀጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኀጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፈው በመስጠት እንዲሞትና የኀጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሣ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመነን እኛም በኢየሱስ አዳኝነት ብናምን እና ኃጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል፣ ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲበሉት። ጌታ ኢየሱስ ሆይ፣ አንተ አምላክ እንደሆን ካምናለሁ። ነገር ግን ለእኔ ኃጢአትን ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ እባክህ ወደ ህይወቴ ግባ። ኃጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ካንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ለአንተ እንድኖርና እንደ ልጅ እንድታዘዝር ዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ ሦስት ዐሥራ ስድስት